كم مهبره الرسم؟ لا مهبره ዶክተር ናትናኤል ገመዳ በዚህ ሰዓት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር። የ2017 የኢትዮጵያውያን አሮጌ ዓመት አልቆ የ2018 አዲስ ዓመትን ተቀብለናል። በቅድሚያ እርስዎንና በመላው ዓለም የሚገኙ ኢትዮጵያውያን በሙሉ እንኳን አደረሳችሁ እንላለን። በዚህ አጋጣሚ እርሶም የእንኳን አደረሳችሁ መልእክቶን ያደርሱ ዘንድ ጋብዘኖታል። ማርታ አንቺንም እንኳን አደረሰሽ ባልደረቦችሽንም ሁሉ እንኳን አደረሳችው። እንኳን አብሮ አደረሰ ኢትዮጵያዊ ሆኖ በዓለም ዙሪያ መኖር አንዱ ትልቁ በረከት ለዋለውኝ ዓመት በዓሎቻችን ሁለት ናቸው። በተለይ ደግሞ አዲስ ዓመት ይሄው አሁን በሴፕቴምበር ልናከብር ነው። እግዚአብሔር ሁላችሁንም እንኳን አደረሳችሁ። በመላው ዓለም የምትገኙ በአውስትራሊያ በተለያየ ስቴቶች የምትገኙ ሁላችሁ እንኳን አደረሳችሁ። መልካም ዕድል፣ መልካም ዓመት ደግሞ እንመኝላችኋለን እግዚአብሔር መቼም አዲስ ዓመት ሲሰጥ ብዙ ሰዎች ይህንን ዓመት ያላዩ አሉ፣ ምንም እንኳን ማየት ቢሹ እግዚአብሔር የሚሰጥ ነው። ዓመታት መካከል እግዚአብሔር መልካምን ያደርጋልና እኛም ይህንን አዲስ ዓመት ስንቀበል በኢትዮጵያ አቆጣጠር ሁለት ሺህ አስራ ስምንት አመት ምህረት ነው የሚለው የምሕረት ዓመት ነው ሁልጊዜ አንድ አዲስ አመት በሌላ አርጅቶ ሲተካ አዲስ እቅድ እናወጣለን። እንደገና አዲስ ውሳኔዎችን ወስናለን። ምክንያቱም እግዚአብሔር በየጊዜው አዲስ ምህረትን ይሰጠናልና ዛሬም አዲስ እድል ነው። እግዚአብሔር ቃል ኤርምያስ ምዕራፍ ሃያ ዘጠኝ ቁጥር አስራ አንድ ላይ ሲናገር ለእናንተ ያለኝን እቅድን ያውቃለሁ ይላል እግዚአብሔር እቅዱም ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። ቁጥር አስራ ሁለት እናንተን ትጠሩኝ ያላችሁ ቀርባችሁ ወደ እኔ ትጸል ያላችሁ እኔም እሰማችኋለሁ እናንተ ትፈልጉኝ ያላችሁ በፍጹም ልባችሁ ከፈለጋችሁም ታገኙኛላችሁ እኔም እገኝላችኋለሁ ይላል እግዚአብሔር። ይሄ አመት እግዚአብሔርን የምንፈልግ በልባችን የምንፈልግ በብዙ ወደ እግዚአብሔር የምንጠጋና ዘመናችን የሚታደስበት እንዲሆን ጸሎቴ ነው። ለህዝባችን ሁሉ በተለያየ ቦታ ለምንገኘው፣ ለምድራችንም በተለያየ ሁኔታ ውስጥ ለሚያልፈው ህዝባችን እግዚአብሔር የሚራራበት ዘመን፣ መልሳችን ሁሉ የእንቆቅልሻችን መፍትሄ ሁሉ ከእግዚአብሔር ዘንድ ብቻ የሚመጣበት የኔ ትልቁ ጸሎት ምኞቴም እግዚአብሔር ያለውን ለእኛ ለሀገራችን ለልጆቻችን ለትውልዱ ያለውን የእሱን መልካም ሀሳብ አውቀን እንድንፈልገውና በልባችን ቅንነት እግዚአብሔርን ፈልገ ነው። ይሄን አዲስ እግዚአብሔር ገና ያልተነካ አመት ሰጥቶናልና የሚመጣው ሁለት ሺህ አስራ ስምንት ካለቀ በኋላ የምንጸጸትበት ሳይሆን ዘመኑ እያለ በእግዚአብሔር ፊት ሆነን የምንተጋበትና ከእግዚአብሔር ዘንድ ምሕረት ለሕዝባችን ለምድራችን የእግዚአብሔርን ጸጋ ከሁሉ በላይ ደግሞ የእግዚአብሔርን መንገድ መፈለግ እንዲሆንልን ትልቅ ምኞት አለኝ፣ ጸሎቴም ነው። ሁላችሁ በዚህ ቃል እባርካቸዋ አለው። እግዚአብሔርም ደግሞ ይህንን የሕዝባችንን የዘመናት ጸሎት የሚመለስበት አመት እንዲሆንልን ይህ አመት በጌታ በኢየሱስ ስም የተባረከ ይሆንላለሁኝ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ጸጋውንም ይስጣችሁ። ዶክተር ናትናኤል ገመዳ በዘጸአት የኢትዮጵያውያን ወንጌላዊት ቤተ ክርስቲያን ፓስተር የ2018ን የኢትዮጵያውያንን አዲስ አመት ምክንያት በማድረግ ስላስተላለፉት መልእክት እናመሰግናለን። በድጋሚ እናመሰግናለን። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን።